ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። አውቶቡሷም ግጥም እንዳለች ነው። መስታወት አረጋውም እዚህ ጋቢና አብራናለች። እንደምናምሻችሁ ጋቢና በአራት የአሜሪካ ግዛቶች ጉዞ በማድረግ ላይ ይገኛል። በመጀመሪያ ደረጃ ሁላችንም ኢትዮጵያዊ ነን ብለን እስካላመንን ድረስ እዛ ከዛ ውስጥ ዳይሴክት እያደረገ እኔ ኦሮሞ ነኝ፣ እኔ ኤርትራዊ ነኝ፣ እኔ ትግሬ ነኝ እስካልን ድረስ ኦርጋናይዝድ መሆን አንችልም፣ መደራጀት አንችልም። ካልተደራጀን ደግሞ ያለንብን ችግር እየባሰ ነው የሚሄደው፣ እየባሰም ነው ግን፣ ትልቁ ችግሩ ያንን ፕላትፎርም የመፍጠር ነው። ኢትዮጵያ ለእነሱ ሩቅ ነች፣ ግንዛቤያቸውም ሊሚትድ ነው። ሄደው ማንን ነው የሚያናግሩት? ሄደው አዲስ አበባ ላይ ተዝናንተው አክሱም ላሊበላን አይተው ከመመለስ አልፎ ከድርጅቶች ጋር የሚያገናኛቸው ፕላትፎርም ያስፈልጋል። በፌስቡክ አት ቪኦኤ ማህሪክ ላይ ተሳተፎ አስተያየቶቻችሁን ስጡ። ውይይቶቹ የእናንተ ናቸውና እንድትሳተፉ እንጋብዛለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማ አስተሻገሩ። ዜና እናስቀድም፣ ለዜናዎቹ ተመልሰን መተናል። ከፒዮንግያንግ ጋር ጦርነት ላይ አይደለሁም ስትል ዩናይትድ ስቴትስ አመለከተች። በሰሜን ኮሪያ ላይ ጦርነት አላወጅንም ሲሉ በትላንትናው ዕለት ለጋዜጠኞች የተናገሩት የዋይት ሀውስ ቃል አቀባይ ሳራ ሀግቢ ናቸው እንደ እውነቱ ከሆነ የአነጋገር መሰረተ ቢስ ነው ብለዋል። ከቃል አቀባዩ አስተያየት ጥቂት ሰዓታት ቀደም ብሎ የቀደመውን ውንጀላ ያሰሙት ሰሜን ኮሪያ በያዘች ዛቻና ማስፈራራት ከቀጠለች ፒዮንግያንግ የምትባል ሀገር አትኖርም ሲሉ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በትዊተር አማካኝነት ያስተላለፉትን መልእክት ዋቢ ያደረጉት የሰሜን ኮሪያ የውጭ ጉዳይ ሚኒስትር ናቸው ሪዮ ያንግ ሆ በተባበሩት መንግስታት ድርጅት ዋና መስሪያ ቤት ተገኝተው ለጋዜጠኞች በሰጡት ቃል በእርግጥ ይህ አነጋገር በአሁኑ ወቅት የዩናይትድ ስቴትስን ፕሬዚዳንታዊ መንበር ከተቆናጠጡ ሰው ሲሰማ ይህ በግልጽ የጦርነት አዋጅ ነው ብለዋል። የሰሜን ኮሪያ የውጭ ጉዳይ ሚኒስትር አክለውም አገራችን ላይ መጀመሪያ ጦርነቱን ያወጀችው ዩናይትድ ስቴትስ መሆኗን የተባበሩት መንግስታትም ሆነ ዓለም በሙሉ ሊያስታውስ ይገባል ብለዋል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በብሔራዊው የአሜሪካ እግር ኳስ ውድድር ወቅት ብሔራዊ መዝሙር ከዘመሩት አስቀድሞ በአገሪቱ ይታያል ያሉትን የዘረኝነት አዝማሚያ በመቃወም የተንበረከኩ ተጫዋቾችን በመቃወም የነቀፌታ ድምጽ ያሰሙ ተመልካቾችን አወድሰዋል። በትላንትናው ምሽት ከአሪዞናው ካርዲናሎች ቡድን ከሚያደርጉት ጨዋታ አስቀድሞ ሰሞኑን ሌሎች በርካታ ተጫዋቾች እንዳደረጉት ሁሉ ተንበርክከው ተቃውሟቸውን የገለጹት የዳላስ ካውቦይ የቡድን አባላትና የቡድኑ ባለቤት ጄሪ ጆንስ ናቸው። ቆይቶም መዝሙሩ ሲሰማ ከተንበረከኩበት ተሰምተው ተነስተዋል። ፕሬዚዳንት ትራምፕ ይህን አስመልክቶ በትዊተር አማካኝነት ባስተላለፉት መልእክታቸው ትላንት ማታ በብሔራዊ የእግር ኳስ ሊግ ጨዋታ ወቅት የዳላሱ ቡድን ተጫዋቾች በሙሉ ሲንበረከኩ ተቃውሞውን በጩኸት ያሰማው ተመልካች ድምጽ እስከ ዛሬ ከሰማሁት ሁሉ የላቀና ታላቅ ቁጣ የተገለጸበት ነበር ሲሉ ጽፈዋል። የኢራቅ ኩርዶችን ነጻ ሀገር ለመሆን በትላንትና ዕለት የሰጡትና ከኢራቅ መንግስት ከጎረቤት ሀገሮች እንዲሁም ከዩናይትድ ስቴትስ ተቃውሞ የተሰነዘረበት የህዝብ ውሳኔ ድምጽ ውጤት ዛሬ ይታወቃል ተብሎ ተጠብቋል። የኢራቋ ኩርዲስታን ግዛት ከተቀረው ኢራቅ ተገንጥላ ራሷን የቻለች ነጻ ሀገር የሚያደርጋትን ድምጽ ታገኛለች የሚል ግምት ከምርጫው አስቀድሞ ተተንቢዋል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪው የጋቢና ዝግጅቶች ጋር ልንተዋችሁ ነው። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማ ጊዜርና እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና በመንገድ ዛሬ በሎስ አንጀለስ ከሚኖሩ ኢትዮጵያውያን ጋር የተደረገ ውይይት የመጨረሻው ክፍል ለዛሬ ይቀርባል። ጽዮን ግርማ በርካታ ኢትዮጵያውያንና ትውልድ ኢትዮጵያውያን ጋር ያደረገችው ውይይት ነው በትምህርትና እውቀት ሽግግር ላይ ያተኮረ ነው። ወደዛ እንላል። ወደ እናንተ ከመጣት ጥያቄ ያለኝ ሰው ስላለ ከኋላ እስቲ ጥያቄ ካለ። ዳኛቸው ተሾመ ይባላለው። በፕሮፌሽን አመ ሶፍትዌር ኢንጂኒር አመ ኤጁኬተር አስተማሪ ነኝ። ሶፍትዌር ኢንጂኒር ነኝ። ግን አሁን ለእናንተ ያለኝ ጥያቄ ሜሮን የጠየቀችውን ካይምሮ ውስጥ ነው የወሰደችው። ለእናንተ ያለኝ ጥያቄ ምንድን ነው፣ በነጻነት አገር እየኖርን ሰው ዋጋ የከፈለበትን የነጻነት አየር እየተነፈስን የእኛ አገር ሕዝብ በነጻነት ማጣት ተኮላሽቶ ወጣቱ ኢንተርኔት ላይ ገብቶ እንኳን በነፃ ያለ ትምህርት መማር ሳይችል በጣም በሚያሳዝን ከኖርስ ኮሪያ በከፋ ሁኔታ ላይ ህዝባችን እያለ እዚህ በነፃነት ተወልዶ ግማሹ እንደናንተ ደግሞ ኢትዮጵያ ተወልዶ እዚህ በነፃነት ያደገ ወጣት ብዙዎቻችሁ ከ25 እስከ 30 40 ብትሆኑ ነው። እነ ማርቲን ሉተር እና እነ ማልካሜክስ በ39 ዓመታቸው ነው ይህን ሀገር ያነቃነቀ ንቅናቄ የመሩት። እነ ፓትሪስ ሉሙምባ በ35 ዓመታቸው ነው እና ብዙ ልጠቅስላችሁ እችላለሁ። ግን የዚህ ትውልድ የእኛ ልጆች ማለት ነው፣ አሁን የእኔ ልጆች ትሆናላችሁ፣ ሁላችሁም እዚህ ያላችሁት የእኛ ትውልድ ህሊናውን ህሊናችንን ሸጠን ማለት ነው። የእኔ ትውልድ ለጥቅሙ ብሎ ተገዝቶ ዝም ሲል እናንተንም ደግሞ እንደዛ አረግናችሁ ወይ ይሄ እንድትመልሱልኝ ይፈልጋለሁ። ምክንያቱም ሁን ግፍ በመቃወም ጥያቄውን ግ ለምንድን ነው ምክንያት አላችሁ ወይ በሚል ያዙት እና ጥያቄዎች መልሱ። የሚገርማቸው ነገር ለሀገሬ በጣም ፍቅር አለኝ ከልጅነት የጀምሮ አማረኛ መርሳት ያልፈለኩት ምክንያት በቃ ለሀገሬ ለሀገሬ በጣም ፍቅር ስላለኝ ነው። በሱ ምክንያት እኔ እንዳንደኛው ዳኛቸው የጠቀስካቸው ደኋላ ልልም። በሶስተኛው ነገር ደግሞ ከሰላሳ ሁለት አመት በኋላ ነው ኢትዮጵያ የሄድኩት ለመጀመሪያ ጊዜ። እዛ ሲሄድ ልቤ በጣም አዝኖ ነው የተመለስኩት። ወጣቱን ሳይ ስራ ፈተው የተማሩ ስንት አሉ ስንት ትልቅ ብዙ ነገር ማድረግ እየቻሉ ኢትዮጵያን ለማሳደግ መስራት ያልቻሉ ወጣቶች ነበሩ ተቀምጠው በብዙ ነገር ተይዘው ማለት ነው። እና እኔ አንዱ ሞዴር ሪድንግ ነገር ለእኔ በህይወቴ በጣም የሚቀሰቅሰኝ ለኢትዮጵያ ወጣት ነው ብዙም ነገር የምሰራው በዛ ዙሪያ ነው እና አሁን ትምህርቴንም የምማረው በኤግዜኪቲቭ ኤምቢኤ። ቅድም ለጠቀሹ ሰፊ የሆነ ራዕይ አለኝ ኢትዮጵያ ወጣቶች በኦንላይን እዚህ ሀገር ያሉት ፕሮፌሽናሎች ኢትዮጵያኖች አደራጅቼ ኢትዮጵያ በኦንላይንም የዛም እየሄዱ የሚረዱበት ሁኔታ ለመፍጠር የራሴን ቢዝነስ በዛውም በሙያ መክፈት የሚጀምሩ ቢካዝ አሁን ኢትዮጵያ ምንድን ነው ችግሩ? አንዱም ችግር ብዙ ችግር አለ፣ ግን አንዱም ችግሩ ምንድን ነው? ኢትዮጵያ ውስጥ ድሮ ብሬን ድሬን የሚባል ነገር አለ። ትምህርት አጠረ ብሎ ነው ወይም የተማረ ሰው እየወጣ እዛው። ግን አሁን እዛ ሲሄድ ያየሁት ነገር ምንድን ነው? የተማሩ አሉ፣ ስራ የለም። ሶ ትምህርትን ብንቀጥልም ስራ የሌለው ሰው ብዙ ነው። እና በዛ መፍትሄው ምንድን ነው? ለእኔ ጠይቁኝ፣ ሙያ መስራት ወይም የራሳቸው ቢዝነስ መክፈት የሚፈልጉ ሰዎች መርዳት፣ ስልጠና መስጠት እና ገንዘብ ማደራጀት ነው። እና እኔም ይመስለኝ አሁን የኛ ፋንታ እዚህ ሀገር መዘጋጀት ነው። ላናየው እንችላለን። ብዙ እየሰሩ ነው የሆነ ሁኔታ ህዝቡን ለማገልገል እያየን አይደለም። አይ ያንተን ጥያቄ በመለስ በእኔ በኩል በእኔ ፊልድ ቅድም እንዳልኩት ኢትዮጵያ ውስጥ ሄጄ ወጣቶቹን አሳይቻለሁ። በእኔ በኩል ምን እንደመሰራ እንዴት አድርጌ ይህንን ማርኬቲንግ አድቨርታይዚንግ ለእኔ እድሜ ወይም ለሚመጡት ወጣቶች እንዴት አርጌ እንደማስተላለፍ ይህንን እድል የኔን እድል አድርጌያለሁ። ግን አይ ቲንክ ከእሱ የበለጠ ከኢትዮጵያ ሳይሆን በዚህ ሀገር በምንኖረው ሀገር እዚህም ችግር አለ። ልጆች አሉኝ። ጥቁር ሰው ሆነ እዚህ ሀገር ማደግ በጣም ከባድ ነው። ኢትዮጵያ ላይ ማሰብ እንችላለን። አፍሪካንም ብታይ በጣም ከባድ ነው። ልጆች አሉኝ። ይሄ እድል አለኝ። ይህንን እድል እንዴት ነው የምታሳልፈው ካልኝ ወይም እንዴት አድርጌ ነው ለሌሎች ሰዎች ማስተላልፈው ካል Actually, you want to organization, not so much organization, uh, uh, you negative, for አ ማርቲን ሉተር ኪንግም ብለሃል። በአሜሪካን ሀገር ብቻ ብታየው፣ በኢዮሮፕን ብታየው፣ በኤዥያን ብታየው የእኛ እንዳለ ጥቁር ሰውን ብታይ፣ በኛ ኤንተርቴንመንት ብታየው፣ በኔይ ፊልድ ብታይ፣ በአድቨርታይዝንግ ማርኬቲንግ ባየው፣ በጣም ኔጋቲቭ የሆነ እመጅ አለ አሉ። በቀን በቀን አሉ። እና የእኔ ሀሳብ ምንድን ነው? እንዴት አድርጌ ነው ያንን የምለውጠው? ባለውበት መስሪያ ቤት በኢትዮጵያ ሶ የቫምዳስ አስተሳሰብ ያኔ ምንድን ነበር? ጥሩ ጥሩ ነገር ስናይ ስለ ጥቁር ወጣቶች ልጆች፣ ኤንተርቴንመንት፣ ማርኬቲንግ፣ አድቨርታይዚንግ ያንን ሃይላይት እናድርገው ነው። ከዛ የበለጠ ደግሞ ኢትዮጵያ ውስጥ ይችን ፕሮግራም ስናደረግ ቦታው አክቹዋሊ ይሄ ቫምዳስ የሚባለው ቦታ የእሱ ቦታ ነው ማለት የዓለምን አስተያየት፣ የጥቁር ሰውን ማስተያየት ለመለወጥ ነው ፓዝ ወይ ኢትዮጵያዊ ሆን ጋናያን ሆን አፍሪካን አሜሪካን ሆን እሱን ለመለወጥ የኔ እንትን ይሄ ነው። እናመሰግናለን ዳዊት። እስቲ ማጠቃለል አለብን በጣም እየረዘመ ስለሆነ ፕሮግራማችን። እና የወዲት እዚህ ጋር የምትሰጪው አስተያየት አለ አሁን ከተነሱት ነገሮች የምትሰጪው አስተያየት ካለ ንገሪልና። ከሌለን ጥያቄው በጣም ከባድ ጥያቄ ነው በመልስ መልስ ከባድ የሚያደረገው ነው መልስ መመለስ ስለማይቻል ሳይሆን የጠየቁት ጥያቄ ይመስለኛል። ኮል ፎር አክሽን እንቅስቃሴ አላይም ነው። እና እሷ ዝግጅት አፎሚያ እንዳለችው ዝግጅት ያስፈልገናል ብላለች። እኔ ደግሞ በተጨማሪ ለእንደዚህ አይነቱ ሁኔታ፣ ሀገራችን ላለው ሁኔታ ለሚታየው ችግር ኦርጋናይዝድ መሆን ያስፈልገናል፣ መደራጀት ያስፈልገናል። አንድ ሰው ብቻ የሚሰራው አይደለም። ለተሎን ወጣት ሰው ሁላችንም መደራጀት አለብን። ሀገራችን ከድሮ ጀምሮ ክፍፍል አለ። የዘር ክፍፍል ያጠቃናል በጣም። ምንም ነገር እንዳንሰራው ወደኋላ ላይ የሚይዘን ነገር አንዱ እሱ ነው። ፎከስድ በጣም ፎከሳችን ስለ ዘር ማነው ነው፣ ምንድን ነው፣ ከየት ነው የመጣው የሚለው ነው። አሁን በአሁኑ ሰዓት ምንም አይነት ጥቅም የሌለው ምንም አይነት ቫሊዩ የሌለው ነገር ብዬ የማስበው የዘር ልዩነት ነው። በመጀመሪያ ደረጃ ሁላችንም ኢትዮጵያዊ ነን ብለን እስካላመንን ድረስ እዛ ከዛ ውስጥ ዳይሴክት እያደረገን ኦሮሞ ነኝ ኤርትራዊ ነ ትግሬ ነኝ እስካልን ድረስ ኦርጋናይዝድ መሆን አንችልም፣ መደራጀት አንችልም። ካልተደራጀን ደግሞ ያለንብን ችግር እየባሰ ነው የሚሄደው፣ እየባሰም ነው እና አንድ ሰው ብቻውን የሚያደረገው ነገር ነው ብዬ አላስብም። በፍጹም የሚሆን ነገር አደለም። ወጣቶች ለምንድነው ወደ ኮሚኒቲ የማይሄዱት የሚለውን ደግሞ በጣም በቀላሉ እሱም አላውቅም ነው ይመስለኛል። ማንም ሰው ወደ ከራሱ አልፎ ሌላ ነገር እንዲያደርግ የሚፈልግ የሚጋብዘው ነገር ኢንሰንቲቫይዝድ መሆን አለበት። ያ ሰው እሱ ምንድነው ይቅርታ፣ አማርኛ ተጠቃሚ ለእኔ ይሄን ነገር አገኝበታለሁ አለው ብሎ ማመን አለበት። ስለዚህ ኮሚኒቲ የሀያ ሰባት ዓመት ልጅ አለኝ ብለዋል ወይዘሮ ሜሮን። ኮሚኒቲ ከኮሌጅ በኋላ ካለው ሶሻል ላይፍ በኋላ የሚተርፍ ጊዜ ተርፎ ኮሚኒቲ ሄዶ አንድ ነገር ላይ እንዲሳተፍ፣ ለእኔ ደግሞ ይሄ እናገኝበታለው የሚለው ነገር መኖር አለበት። የተለያየ ነገር ሊሆን ይችላል። ለትምህርት ቤት ክሬዲት ሊሆን ይችላል ኮርስ ኦር በጣም በቫሊዩ ውስጡ ቫሊዩ ያለው ሰው ደግሞ ከሆነ እኔ እንደዚህ ካረኩኝ እንደዚህ ሶስት አራት ሰው ረዳለሁ ብሎ የሚያምን መሆን ይችላል። በዛ እድሜ ከባድ ነገር ነው እሱን ለመያዝ፣ እሱን ቫሊዩ እና እንደሱ ስለሌለ ስላላየን ብለን ወጣቱን በሙሉ ዲስሚስ ማድረግ፣ ወጣቱን በሙሉ ከጨዋታ ውስጥ ማውጣት የሚቻል ጥራለ አፌር ሁላችንም ተባብረን ነው መሆን ያለበት። ሁላችንም ነው እንደዛ የማያደረጉ ልጆች ካሉ የሁላችንም ሬስፖንሲቢሊቲ ነው እነሱን መርዳት፣ መምከር፣ እንዲያርጉ እንዲያርጉ እንዲያምኑበት ማድረግ ማለት ነው። ፓሽን ከሌለ ካላመኑበት ማንም ሰው ምንም አይነት ነገር አይሰራም። ስለዚህ ከውስጥ ነው ያ ነገር ከውስጥ መምጣት አለበት። እሱ ደግሞ የብዙ ነገር ኢንፍሉዌንስ ይጠይቃል። የአንድ ሰው ብቻውን ማድረግ ያለበት እንትን አይደለም ብዬ ነው እሺ፣ ማጠቃለል ስላለብን ነው። የሉም ማለት ሳይሆን ለምሳሌ ያንን ፍላጎት አይተን የእኛ ድርጅት የተመሰረተው በዛ ላይ ነው። የኢትዮጵያን ዲያስፖራ ፌሎሺፕ እዚህ ያሉ ኢትዮጵያ ተወልዶ ያደጉ ወይም እዚህ ተወልዶ ያደጉ ፕሮፌሽናል የሆኑ ከዩኒቨርሲቲ የወጡ ከ23 ዓመት እስከ 30 ዓመት ያሉትን ታርጌት አድርገን ነው የምንንቀሳቀሰው። ወደ ኢትዮጵያ ካሉ መንግስታዊም ይሆን የንግዱም ይሆን ወይንም ኖን ፕሮፊት ኦርጋናይዜሽን የሆኑት ጋር አገናኝተናቸው በሙያቸው አገራቸውን እንዲደግፉ ነው፣ ያላቸውን እውቀትና ስኪል ወይንም ክህሎት ለዛ ድርጅት በመስጠት እዛ ሀገር ውስጥ እዛ ሲሰሩ የራሳቸው ወጣት ሰራተኞች አሉ፣ ኢትዮጵያ ውስጥ ያሉ የተማሩ፣ ከነሱ ጋር እዚ ያላቸውን የሚቀያየሩት ነገር አለ ማለት ነው። ከእውቀትም ከክህሎትም እዛ ሲሄዱ ደግሞ ስለ ሀገራቸው የበለጠ ግንዛቤ ይኖራቸዋል። ኢትዮጵያዊነት ቅድም ያልሽውን በዛ ነው የመጣውና ሶስተኛ ዙር ልከናል። እኛ አሁን ለሶስተኛ አመታችን ነው። ኦልሬዲ ሄደዋል። በመንግስት ድርጅት ውስጥ እየሰሩ ነው፣ በግል ድርጅቶች ውስጥ እየሰሩ ነው፣ በኤንጂኦ ውስጥ እየሰሩ ነው እና ከላክናቸው ውስጥ አምስቱ አሁን ሶስተኛ አመታቸውን አስቆጥረዋል። አልተመለሱ ስድስት ወር ነው የሰጠናቸው ሄደው እንዲመለሱ በመፈለጋቸው ኮንቪክትድ ስለሆኑ ኢትዮጵያ ውስጥ ለሶስተኛ አመት ይኸው ቀጥለዋል እየሰሩ ነው ማለት ነው እና ግን ትልቁ ችግሩ ያንን ፕላትፎርም የመፍጠር ነው። ኢትዮጵያ ለእነሱ ሩቅ ነች፣ ግንዛቤያቸውም ሊሚትድ ነው። ሄደው ማንን ነው የሚያናግሩት? ሄደው አዲስ አበባ ላይ ተዝናንተው ለአክሱም ላሊበላን አይተው ከመመለስ አልፎ ከድርጅቶች ጋር የሚያገናኛቸው ፕላትፎርም ያስፈልጋል። ያንን ነው እየሰራን ያለ ነው። እና ያ ካልተሰራላቸው እንዴት ብለው መስጠት ይችላሉ? መስጠት ይፈልጋሉ። ታይም የላቸውም። እዚህ ኑሮ አላቸው። የትምህርት ቤት ዴታ አላቸው ስለዚህ ወደ ራሳቸው ሲመለሱ ያንን ስራ ግን የሚሰራላቸው ቀጥታ ልኳቸው ኤፊሽንትሊ ሰርተው ባህሪያቸው እዚህ ያሉት ደግሞ ያ ነው ኤፊሽንት መሆን ይፈልጋሉ። ሄደው ታርጌትድ ሆነው መስጠት የሚፈልጉትን ሰጥተው መመለስ ይፈልጋሉ። ያ ፕላትፎርም የሚያዘጋጅ አካል ያስፈልጋል ማለት ነው እና ጋፑን እያየን ያንን እየሞላን በቂ ነው ወይ የለም ግን መነሳሳቶችን አያለሁ እና ያንን ማዳበር ክፍተቶቹን እያየን መሙላት፣ ማሳየት እንችላለን ብዬ አስባለሁ። ግን ጥሩ ጥያቄ ነው። ሁላችሁንም እናመሰግናለን። እንደው ከመዝጋታችን በፊት ለእናንተ ጥያቄ አለኝና እንደው ከየሙያችሁ በጣም እንደው ሳቢ ነው የኔ ስራ፣ እኔ የምሰራው ስራ በጣም ያስደስት ነገር አለው ኢንተረስት የሚያደርገኝ እንደው ሳቢ ነው የምትሉት ምን አለ ከየሙያችሁ? ትልቅ አመሰግናለሁ። ከእኔ ስራ የሚስብ ነገር ካለ እንትን ሰው መርዳት ነው እና ቅድም ብለነዋል። አንድ ለአንድ ልጅ ሰው ልጅ ከአንድ ቦታ ውስጥ ያለሽን ሙያሽን ማለት ነው ዩኒቨርሲቲ ያለኝ ሙያ ተማሪዎችን መርዳት ነው። ተማሪዎች እንዴት በሙያ ያሰቡትን ሙያ እንዴት መደራጀት እንደሚችሉ መዘጋጀት እንደሚችሉ በተለያየ ነገር ነው የምሰራው። ቅድም ጠቅሼው ነበረ እና ይሄ በትምህርት ዙሪያም ስለሆነ በጣም ኃይል ያለው ስራ ነው። ቢካዝ እነሱን ብቻ አይደለም የምረዳው እነሱም የሚነኩም ሰዎች ነው የምረዳው። በዚሁም ይሄ ሙያ ኢትዮጵያን ብዙ ነገር እንድረዳበት የሚያዘጋጀኝ ነገር እንደሆነ ረድቻለሁ። እና ማንንም ሰው በትምህርት በኤጁኬሽን ወይም በትምህርት ዙሪያ መስራት የሚፈልግ ካለ በጣም ውስጥ ደስ የሚል ስሜት የሚሰጥ ነገር ነው። አንዳንድ ሰው ደግሞ በትምህርት ዙሪያ ሜይ ቢ ብዙ ዋጋ አይ ሚን አይከፍሉም ብለው ሊያስቡ ይችላሉ፣ ግን እዚህ ሀገር አክቹዋሊ በደንብ ይከፍላሉ። አሁን እኔ ቢዝነስ ስኩል ውስጥ ነው የምሰራው ከኔ ጋር የሚሰሩ ሶስት መቶ ሺህ ምናምን የሚሰሩ አሉ። እና ያ ወደኋላ ሌላችሁ አይገባም እንኳ ቅድም ተናግረውታል። በፓሽን ነው እና በኤጁኬሽን ወይም በትምህርት መስራት የሚፈልጉ ሰዎች ካሉ በጣም እመክራችኋለው አለው እንድታጠኑት። እና ሁለተኛውም ነገር ደግሞ ቅድም የጠየቅሽ ጥያቄ ኢትዮጵያ ላሉት ዩኒቨርሲቲ ተማሪዎች ወይም በምንም ቦታ ሜይ ቢ ምን መስራት እንችላለን? ምን መሰራት ይቻላል ሲባል ዋናው ምንድን ነው? በእኛ ህዝብ የማየው ነገር አንድ ነገር ጀምረን መደራጀት ጀምረን እናቆማለን። ደግሞ እራሳችን እንወቅሳለን። ለምን እንደዚህ እንሆናለን? ለምን እንደዚህ አይሆንም ይባላል። ለምን ሌላው ህዝብ ይደራጃል፣ ግን እኛ አንደራጅም ይባላል። ግን እኔ ነግራቸው የምፈልገው አክቹሊ እኛ ብዙም እየተደራጀን ነው። በጣም ልትኮሩም ይገባቸዋል። እዚህ ሀገር ስፔሻሊ ብዙ ኮሚኒቲ ተሰርቷል። እና መጽናት ነው የሚያስፈልገው መቀጠል ነው። ሁሉም ነገር በአንድ እርምጃ ወስዶ ነው የሚሰራው። ያንን እርምጃ ጀምሮ ወደኋላ የሚያሰናክለን ነገር ካለ እንደገና መነሳት ነው፣ አለማቋረጥ አለ ተስፋ አለ መቆረጥ እና እንደዚህ ያሉት ወጣቶች መርዳት የምንችለው እኛ መደራጀት ነው ያለብን። ቅድም እንዳልኩት እኔ የኔ ራእይ ከዚህ ጋር ቀጥታ የሆነ ነገር ነው። በኦንላይን ሌርኒንግ፣ በስኪልስ ትሬኒንግ እንደዚህ ቢዝነስ መክፈት የሚፈልጉ ሰዎች ስልጠና መስጠት እና፣ ገንዘብ ገንዘብ ኃይል አለው ነገሮች ይቀይራል። ከአንተ ሙያ ውስጥ ማራኪ የሚባለው በጣም ምንድን ነው የሚለውን እና መጀመሪያ ላይ ደግሞ ያነሳሁትን እንዴት ግንኙነት መፍጠር ይቻላል፣ እንዴት እውቀትን ማሸጋገር ይቻላል የሚለውን አስከት ያለምስለን። እሺ፣ የመጀመሪያውን ከሞያ ውስጥ ከሞያ ጋር በጣም ማራኪ ነው። በጣም አምልጧችኋል። ይሄ ሞያ በጣም ደስ የሚለው በእኔ መስራዬ ዓለምን መዞር ይችላል። በአድቨርታይዚንግ ማርኬቲንግ አስተያየት ከማን ጋር እንደምትጸይ አሁን እኔ ከአንዴ ጋር ነው የምሰራው። አንዴ በዓለም አሉ በዓለም እየዞርኩ ይስራ ሰራለ ይህን ጥሩ ግን በሌላ አቅጣጫ ብታዩ በማርኬቲንግ እና አድቨርታይዚንግ ብታዩ ብዙ እንትን አለው ብዙ ኦፖርቹኒቲ አለው። ማለት እንደኔ ክሬቲቭ ዲሬክተር መሆን የለብሽም። አካውንትስ መሆን ትችላለሽ፣ ዲሬክተር መሆን ትችላለሽ። ብዙ እንትን አለው ብዙ ኦፖርቹኒቲ አለው። ክሬቲቭ ዲሬክተር ማለት ታሪክ ነው የሚጽፈው፣ የማስታወቂያውን ሀሳብ ነው የሚጽፈው። ምንድን ነው ክሬቲቭ ዲሬክተር ማለት? ሁለት አሉ ሁለት ክሬቲቭ ራይተሮች አሉ። አንደኛው ይጽፋል፣ አንደኛው ስዕሉን ያወጣል። እንዴት አድርጎ ነው ኮመርሻሉ የሚነሳው? ሁሉ ጊዜ ሁለት ፓርተነሮች ሁለት ሰዎች ናቸው የሚሰሩት ኮመርሻል። አሁን እኔ ቪዥሉን የሚሰራው የእኔ ደግሞ አብረኝ የሚሰራው ጸሐፊው ነው። ሰ አብረን ነው ሀሳቡን የምናወጣው። አንድ ሀሳቡን ካወጣን በኋላ ከዛ በኋላ ይህን ስራ ለማውጣት ብዙ ሰዎች ያስፈልጉሻል። አጠገቦች፣ አካውንቲንግ ሰዎች ያስፈልጉሻል። ዲሬክተር፣ ፕሮዳክሽን ካምፓኒ፣ ክላይንት፣ ብዙ ሰዎች አሉ። በዛ አካባቢ መግባት ትችያለሽ፣ ማለቴ ነው ማርኬቲንግ አድቨርታይዚንግ ላ በአንድ በኩል ብቻ መግባት ትችያለሽ። ሶ ይሄ አንደኛ ነው። ሁለተኛው ቅድም ያልሺው ስለ ኢትዮጵያ ወጣቶች እኔ የማስተላልፈው ነገር ካለ እኔ በወጣት በልጅነቴ አባቴ ነበረ ያሳየኝ ይሄንን ፊልድ። ግን አባትሽ ከሌለ ወንድምሽ ከሌለ ብዙ ሰዎች አሉ የሚረዱሽ። እነሱን ሰዎች መፈለግ ማለት በእንግሊዝኛ መንቶር፣ በአማርኛ አላውቅም መንቶር ምን እንደሆነ ግን ይሄ ያስፈልግሻል። እነሱ ናቸው የሚረዱሽ። ከወጣት እስካሁን ድረስ እነሱ ናቸው እኔ ይረዱኝ እነዚህ ሰዎች። ፋሽኑ ካለሽ ያውቃሉ። ፋሽኑን ካዩ በኋላ ይረዱሻል። በር ይከፍቱልሻል። ነጮች፣ ጥቁር ዣን፣ ምንም ፋሽኑ ውስጥ ካለሽ ድረስ እነዚህ ሰዎች ናቸው በር የሚከፍቱልሽ እና እነዚህ ሰዎች ያስፈልጋሉ። ሀብቱ ሀብ አጠገባችሁ መኖር አለባቸው እንዲረዱ፣ በሩ እንዲከፍቱ፣ ችግር ሲመጣ እንዲነግሩ አንተም ቅድም እንዳልከው በሆነ አቅጣጫ ከሄድክ እነሱ ናቸው የሚመልሱ። ለምን እነሱ አይተዋል፣ ይሄን ሁሉ አይተዋል። እና እነዚህ ሰዎች ናቸው እኔ እኔ የረዱኝ ብቻዬን እዚህ ደረስኩ ማለት አልችልም። እና እነዚህ እነዚህ ሰዎች ገንዘብ አለ ገንዘብ የለ እነሱ የማዩት ምንድን ነው፣ የት መድረስ ነው የሚፈልገው። ሰማይ መድረስ ከፈለግ ያደርስ ይነው። እዚቹ መቅረት ከፈለግ እዛው። ረድተውን የሚቀጥለውን ሰው ይረዳል። እና ይሄ ነው ከኔ ስራ ውስጥ በጣም ደስ የሚል ብዬ ማስበው ከሰው ጋር ስለሚያገናኘኝ በጣም ብዙ ሰው የተለያየ አይነት እውቀት ካለው ሰው ጋር እና የነሱ ከነሱ ጋር ደግሞ መካፈል ስለምችል ያላቸውን እውቀት ያላቸውን ልምድ በተለይ አሁን በዚህ አመት የሰራሁት ስራ በጣም ከሶስት መቶ ሰው በላይ ጋር ያገናኘኝ እና በጣም ብዙ ነገር ተመሬበት አለው። በጣም ብዙ ጓደኛ አፍርቼበት አለሁኝ። ብዙ ሀሳብ የሚረዱ ሀሳብ የሚካፈሉ በሙያ በኩል ማለት ነው ያሉ ሰዎች ስላፈራው በት በጣም በጣም ደስ የሚል ነው ብዬ የማስበው። ብዙ ነገሮች አሉት ግን ሁሉም እሱ ነው የሚለው። ሁለተኛውን መልስሽንም በዚሁ መመለስ እችላለሁ ወይ ከሱ ከመለሰው ጋር ይመላል ይመሳሰላል። ሰው ነው የሚረዳሽ። ሰው ማለት ቤተሰብም ከሆነ ጥሩ፣ ካልሆነም ከዛ ውጭ ያለው ሰው ማለት ነው እና እድሉ ሲገኝ መሄድ የሚቻልበት ቦታ ሲሆን መሄድ፣ አለመቅረት ሰበብ ፈልጎ ወይ ምናምን እዛ ቦታ ላይ መገኘት ሳይፈሩ ሀሳቡን መግለጽ እርዳታ መጠየቅ እርዳታ መጠየቅ ለእኛ ባህል በጣም ከባድ ነገር ነው በጣም የሚያስፈራን ነገር ነው እና እሱን መተው በተቻለ እና እሱ ደግሞ በልምድ ነው የሚተው እና ከትንሽም ዝግጅት ቢሆን ትንሽ ኢቨንትም ቢሆን እዛ ላይ መሄድ ፕራክቲስ ማድረግ ሰዎች ጋር ሰውን ከተዋወቁ በኋላ ደግሞ ያንን ነገር በደንብ መያዝ ማለት ተዋውቆ መርሳት መተው ብቻ ሳይሆን ሪሌሽንሽፑን በደንብ ማዳበር፣ መያዝ፣ በአክብሮት መገናኘት ከሰው ጋር ማክበር፣ የሰውን ጊዜ ማክበር፣ የሰውን ምክር የሰውን ያሰው የሚያቀርበውን እርዳታ በደንብ ይዞ መቀጠል ማለት ነው። ሳይነቁ ጊዜውን ሳያባክኑ ያንን ሰው ደግሞ መክፈል፣ በስራ መክፈል ይቻላል። ስለዚህ ያንን ስቴፑ አለ እና ያንን ተከትሎ ሁሉንም ነገር ማድረግ ማለት ነው ይመስለኛል። ሁላችሁንም በጣም አመሰግናለሁ። ክሬት ናንተን ለዚህ ፈቃደኛ ሆናችሁ ለብታችሁ የእንዳችሁን የትምህርት ልምዳችሁን የስራ ልምዳች ተጨማሪ ውይይቶችን አሁን እዚህ አንስተን ልንጨርሳቸው ልንቋጫቸው ማለት ይችላቸው ጉዳዮች አሉ።

ዛሬ እዚህ ተገናኝተናል። ይህ ፕሮግራም የሚሰሙት ደግሞ በሎስ አንጀለስ ያሉት ነገ በሬድዮ ናችን ላይ ሲመጡ በታችሁ ልምዳችሁን እንደምታካፍሏቸው ቤሉ ማይት ለመማር ለሚፈልጉ መስራት ለሚፈልጉ ለምሳሌ ገገብ እዛ ጋር አሁን ሎስ አንጀለስ ነው ያለው ጠንካራ ከሆነ ያንን እዚህ ያሳካል ብለን ተስፋ እናደርጋለን። የዛሬ ዓመት ስንመጣ ወይሚያደረግ የተሰራ ወይ የሆነ ነገር ያደረገ እናገኘዋለን ብለን ተስፋ እናደርጋለን። ሁላችሁንም እናመሰግናለን። መልካም ጊዜ ማለት Thank you. Thank ስናስተናግዳቸው ያመሸነውን የመስታወት አድራጋው ና ሄኖክ ሰማ እግዜርነን ዝግጅታችንን በቴክኒክ ያቀነባበረው ሞክ ቢል ያበሮ ነው። ከጋቢና ዲጄ ዲጄ ፋቱ ጋር በመሆን ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።